የቀድሞው ብቸኛው የምክር ቤት አባልና የአንድነት ፓርቲ ከፍተኛ አመራር አባል የነበሩት አቶ ግርማ ሰይፉ መኪናቸው እያሳጠቡ እንዳለ አጣቢው ደውሎ መኪናውና ባለቤቱ በፖሊሶች እየተፈለገ እንደሆነ ነግሯቸው ወደ መኪናቸው ሲሄዱ ፖሊሶች ይዟቸው ወደ ፖሊስ ጣቢያ እንደወሰዷቸው ገልጸውልናል። የተመሰረተባቸው ክስ አስመልክተውም ትላንት በተጠየሩ ጉዳይ አካባቢ ጀምሮ ፖሊሶች ይዘውኝ አንደኛ መጀመሪያ ሲይዙኝ የተሰረቀ መኪና ነው፣ በመኪና አደጋ ደርሷል፣ ወንጀል ተፈጽሟል እንደዚህ የሚሉ ነገሮች ነበሩ። እዛ እንግዲህ እሱ መሆኑን ሳውቅ ያው አንድ ነገር ፈልስፈው ሰበብ ፈልገው በትራፊክ አደጋ በምንም ብለው ችግር ለመፍጠር እንዳሰቡ ገብቶኝ ነበር። የችግሩ መነሻ ከሱ ቀን በፊት ከጓደኞቼ ጋር ሆነን ፎቶግራፍ ተነስተን ቅልጦ ፕሮቴስት ብለን ፎቶ ለጥፈን ነበረ። እጃችንን አጣምረን ነው ፎቶውን ስንነሳ። እዛ ፎቶ የተነሳንበት አካባቢ መኪና የሚጠብቁ ሰዎች አሉ አደለም? እንደ ፓርኪንግ የሚሰሩ የሚመስሉ አንጸባራቂ ጃኬት የለበሱ እዛ አካባቢ ዞር ዞር የሚሉ በሙሉ ያው ወሬ አቀባዮች ናቸው። ስለዚህ እነሱን አድርገው ነው ይዘው ክስ የመሰረቱ። አሁን ከገባን በኋላ ግን ያው በሱ ምክንያት መሆኑን ያወቅሁት በኋላ ከገባው በኋላ በሱ ምክንያት ያው ሁከት ማነሳሳት የሚል የክሱ እንደዚያ እንደሆነ ከመርማሪ ፖሊስ ደረድቼ ነበረ። በኋላ መጨረሻ ላይ ኮማንደሩ ጋር ቀርበን ስንነጋገር ህገወጥ መሳሪያ መኪና ውስጥ ተጭኖ ሲዘዋወር ነው የሚል ክስ ነው የቀረበብህ ተባልኩኝ። እንግዲህ ሁሉን በማስረጃ ማረጋግጡ መክሰስ ስራቸው መሆኑን ነገራቸው። በዛ መኪናቸው በተያዘበት ወቅት ፖሊሶች ወደ መኪናቸው ገብተው ወደ ፖሊስ ጣቢያ እንሂድ ሲሏቸው የለም ወይ መሳሪያ ወይ ሌላ ጽሑፍ ብጥሉብኝስ ብለው ፖሊሶችን አላሳፍርም ብለው እንደነበረህ በፌስቡክ አካውንታቸው ጽፈዋል። ዛሬ ከተመሰረተ ቦክስ ጋር እንዴት አገኙት ለሚለው ጥያቄያችን ተከታይን ብለዋል ዩል እንደዚህ አይነት ነገር ሲያደርጉ መጠንቀቅ አለብን እና ምንም ልታደርጉ ስለምትችሉ በመኪና ጭኛችሁ አልሄድም ብያቸው ነው። ያው እነዚህ ደግሞ የሰፈር ፖሊሶቹ ደግሞ እንዴት እንዲት እለናለሁ ብለው በጣም ሪትቴትድ ሆኑ። በቃ ምንም ብረዳቸው አልችልም። ጓደኞቻችን በየቤታቸው ወረቀት እየተቀመጠ መሳሪያ እየተቀመጠ የሚከሰሱበት ሁኔታ ስላለ፣ ይህንን ራሴን የመከላከል መብት ስላለኝ እኔጋ እንዲ ልታደርጉ አትችሉም ብያቸው፣ ሁለቱንም ከኔጋ የሚሄዱትን ፖሊሶች ምንም ያልያዙ መሆኑን አረጋግጬ ነው ያስቀባቸው። ይህ እንግዲህ ጥሩ ማስጠንቀቂያ ነው ለሌላም ሰው ቢሆን መኪና ውስጥ ፖሊስ ነኝ ብሎ ዝም ብሎ ገብቶ ክላሽ አስቀምጦለት ክላሽ ውስጥ ተገኘ ቢለው የማኛል ይባላል ዝም ብሎ ነው ምንም ነገር የለም አንደኛ እኔ መሳሪያ ቁጥር ይኖሮ የጋለ የሚጻፍ ምናምን አላውቅም የማውቀው እስክሪፕቶ ነው እስክሪፕቶን ብዙ አልጠቀምንም ላፕቶፕ ነው የሚጠቀም አቶ ግርማ ሰይፉ በአሁኑ ሰዓት በዋስ መለቀቃቸውንም አክለው ገልጸውልናል ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ